The Voice of America. የትግራይ ክልላዊ መንግስት በፌዴራል መንግስቱ ላይ ሰነዝረውን ቀደም ብሎ የሰማችሁትን ትችት በስሜትና በቁጣ የተሞላ ነው ሲሉ የገለጹት የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ክፍል ኃላፊ ንጉስ ጥላሁን አሁን ለመጣው ለውጥ ምክንያቱ ከዚያ በፊት ይፈጸም የነበረው ግፍ ነው ይላሉ። ክልሉን የሚመራው ቡድን እንደዚህ አይነት መግለጫዎችን የሚያወጣውም በዚያው በትግራይ እየተነሳ ያለውን ጥያቄ አቅጣጫ ለማስቀየር ነው ሲሉም አቶ ንጉሱ ተናግረዋል። በተዘረፈ ሀብትና ንብረት ባሉት ኢትዮጵያ የስጋት ቀጠና እንድትሆን ከመስራት መታቀብ ይሻላል ሲሉም አሳስበዋል። የጠቅላይ ሚኒስትሩ ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በመግለጫው ላይ ምላሽ እንዲሰጡ ያነጋገራቸው እስክንድር ፍሬው ነው። የትግራይ ብሔራዊ ክልላዊ መንግስት ግንቦት 20ን አስመልክቶ ያወጣው መግለጫ በፌዴራል መንግስቱ ላይ ጠንከር ያሉ ወቀሳዎች የሰነዘረበት ነው። ቀደም ባለው ዘገባ እንደተመለከተውም ያለፉትን ሁለት ዓመታት ኢትዮጵያ እጅግ ወደኋላ የተመለሰችባቸው አድርጎ ያብራራል። መግለጫው የፌዴራል መንግስቱንም ከከፋ የሰብአዊ መብት ጥሰት እስከ ዜጎች መፈናቀልና ሌሎች ወንጀሎች በደረሱ አሰራሮች ይከሳል። መግለጫው አሁን ያለውን መንግስት ከወታደራዊው የደርግ አስተዳደር ጋር እስከ ማነጻጸርም ይሄዳል። በዚህ መግለጫ ላይ ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በቅድሚያ ተከታዩን ብለዋል። ክልሉን የሚመራው ድርጅት ህወሀት ብዙ መግለጫዎችን አውጥቷል። የሚወጡት መልእክቶችም በመግለጫዎቹ ቁጣና ብስጭት የተሞላባቸው ናቸው። በጣም የተቆጣና የተበሳጨ አካል ደግሞ የሚሰነዝራቸው ቃላት የሚያደርጋቸው ማናቸውም ተግባራቱ ስሜት የተቀላቀለባቸው ስለሚሆኑ የተረጋጉና የሰከኑ ባለመሆናቸው ምናልባትም ከቀናት በኋላ፣ ከሳምንታት፣ ከወራት በኋላ እነዚህም መግለጫዎች የሰጠውን ወገን ራሱ ከስሜቱ ሲወጣ እንዴ ብዬ ነበር እንዴ ብለው የሚያሰኙ ይመስላሉ። አሰቃቂ ግፍ፣ እስራትና በደል በሰፊው ይፈጸም የነበረውም ከለውጡ በፊት በነበረው የህወሓት ጊዜ ነው ብለዋል አቶ ንጉሱ። ለውጡ ከእስረኛ አኳያ መገለጫው እስር ቤቶችን በመዝጋት ማፈኛና ማሰቃያ ቦታዎችን ለሕብረተሰቡ ለታሪክ እንዲሆኑ ብሎ ለታሪክ ማስተማሪያ እንዲሆኑ ማድረግ ነው እንጂ እነዚህ እስር ቤቶች የሚስተዋለው ግፍ ቀርቷል። ያንን መቼ እንዳደረግ ነው እንዴት እንዳደረግ ነው እነማ ላይ እንዳደረግ ነው እና ምን አይነት በደል እንዳደረስን ምንም ብለን ይቅርታ ጠይቀን እንደነበረ የኢትዮጵያን ሕዝብ መግለጫው ያወጡት ወገኖችም የኢትዮጵያም ሕዝብ በተለይም ደግሞ በዛ በግፉ ጊዜ በደል የደረሰባቸው የተሰቃዩ ወገኖችና የእነዚህ ወገኖች ቤተሰቦች በአጠቃላይ ትዝብት ውስጥ የሚጥላቸው ይሆናል። እዚህም እዛም በለውጡ ሂደት እዚህም እዛም ችግሮች አይኖሩም አይባልም፣ ችግሮች ይኖራሉ። ነገር ግን ስርዓቱ እንደ ስርዓት ሁኔታው በአጠቃላይ ሲፈተሽ የዜጎች ማሰቃያና ግፍ መፈጸሚያ ቦታዎችን በስፋት አዘጋጅቶ እነዚህን ሰው መድቦ አደራጅቶ የሚያሰቃይ የነበረው ሁለት ዓመት በፊት ተወግዷል። ዋነኛው የለውጡም አስኳል በዜጎች ላይ ይደርስ የነበረው ግፍና በደል ሞልቶ በመፍሰሱ ዜጎች መብቶቻቸውን በመጠየቃቸው ስቃያቸው በመብዛቱ እና ግፉ ሞልቶ በመፍሰሱ የገፋ የህዝብ ጥያቄ የነበረ መሆኑ አሁን ይልቁንም በዚህ የለውጡ ሂደት ሁሉም ሀሳቦች፣ ሁሉም እንቅስቃሴዎች ይውጣላቸው እንቻቻል፣ እንከባበር፣ ትምህርት ይቅደም፣ ትግስት ይቅደም፣ ወደ ሰፊነት ይቅደም በመባሉ የኢትዮጵያ ህዝብ እያለ ያለው የህግ የበላይነት ይከበር፣ መንግስት በሁሉም ረገድ ጥብቅ እርምጃ ይውሰድ እንጂ የተገፋውና ያኮረፈ ኃይል ያውም ደግሞ ግንቦት ሀያ ላይ ቆመን ስናይ ግንቦት ሀያ በርካቶች ዋጋ የከፈሉለት ለነጻነትና ለዲሞክራሲ የታገሉለት ብዙ ሺዎች የሞቱለት ጥያቄ ይዘው በረሃ የገቡለት የነበረውን ዛሬ የተኮላሸበት። እናም ይሄ የለውጥ ሂደት ያንን የህዝቦችን ጥያቄ የተጓደለውን ለማሟላት የመጣበት ወቅት ነው። የትግራይ ብሔራዊ ክልላዊ መንግስት አሁን ያለውን የፌዴራል መንግስት ከደርግ አስተዳደር ጋር ማነጻጸሩም የተለየ ዓላማ አለው ባይ ናቸው አቶ ንጉሱ። በዚህ በለውጡ ሂደት ውስጥ ያለው መንግስትም ይሁን የለውጡ አመራር እምነቱ ህብረ ብሔራዊ አንድነት፣ የዜጎች ክብርና ነጻነት ነው። ህብረ ብሔራዊ አንድነትና የዜጎች ክብርና ነጻነት እውን ይሁን፣ ፍቅር፣ መቻቻል፣ መከባበርና ሰላም በሀገራችን ይንገስ፣ ይህም በተግባር እውን ይሁን ብሎ ለተግባራዊነቱ ቀንቅ ከሌሊት መትጋት ስለ ሰላም፣ ስለ አንድነትና ስለ አብሮነት መስራት ደርግ ካሰኘ ደርግን ከዚህ የለውጥ አመራርና መንግስት በላይ በቅርበት እነዚሁ አካላት ያውቁታልና ፍጹም የማይወዳደርን ሁልጊዜ ለህብረተሰቡ ማስፈራሪያ፣ እንደ ህፃን ልጅ ማስፈራሪያ እከሌ መጣልህ እከሌ መጣልህ ብሎ ስዕል መሳል ስለተለመደ ህዝቡን ለመግዛት አሁን ከውስጥም በዛው አካባቢ በትግራይ ወጣቱ የሚያነሳውን እናቶች የሚያነሱትን ምሁራን የሚያነሱትን ጥያቄ ለማስቀየስ በተለመደው መልኩ ለማስቀየስና ለህዝቡ ስጋት ፈጥሮ ጠላት በመፍጠር ለማዘናጋት እና ለማደናገር ካልሆነ በስተቀር ይሄንን እነሱም ያውቁታል። የደርግንና የህዋትን የህዋትንና የአሁን የለውጡን አመራር ምንነትና ማንነት በደንብ የኢትዮጵያን ሕዝብ የሚበይነው በመሆኑ እንደው ከገፋን አይቀር ካጥላላ ነው አይቀር ካስጠላ ነው አይቀር እስከ መጨረሻው እስከ ጫፍ አምባገነንነት እስከሚገለጽበት ደረጃ እንውሰደው በሚል ስለሆነ ይሄ ውሃ የሚቋጥርና የህዝብ ልብ የሚገዛ ቅስቀሳም መልእክትም አይደለም። ኢትዮጵያ በአሁኑ ሰዓት መንግስት አልባ ለመሆን መቃረቧን የገለጸው የትግራይ ብሔራዊ ክልላዊ መንግስት መግለጫ ለዓለም አቀፉ ማህበረሰብም ጥሪ አቅርቧል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ግን፣ የክልሉ መሪዎች ይልቁን ወደ ራሳቸው እንዲመለከቱ አሳስበዋል። የሚሻለው ይልቁንም በግልባጩ ይቺ ሀገር የስጋት ቀጠና እንድትሆን በተዘረፈ ሀብትና ንብረት አገር ለመጉዳትና ለማተራመስ ከመስራት መታቀብ ብቻ ከጥሪና ከጩኸት የላቀ ውለታ ነው ለኢትዮጵያ ህዝብ ስለዚህ ጉዳዩ አንቺው ታመጪው አንቺው ታረጩ ነው ጉዳዩ ምንድን ነው ይሄ ይልቁንም የሀገር ገጽታ የህዝቦች አንድነት አብሮነትና የታላቁ ሀገራችን ገናናነት እንዲቀጥል አብሮ መስራት ቢቻል ቢቻል አብሮ መስራት ባይቻል አገርና ህዝብ ከማፍረስና ከመጉዳት መታቀብ ምናልባት ይሄ ሐሳብ ለማስቀየስ ካልሆነ በስተቀር ለየትኛውም ወገን የሚሰወር አይደለም። እንኳን ለኛ ለኢትዮጵያውያን ቀርቶ ለዓለም አቀፉም ማህበረሰብ የተሰወረ ስላልሆነ ለጥሪ ያህል ስም ያህል የሚደረግ ጥሪ እንጂ አሁን ኢትዮጵያ ያለችበትን ሁኔታ ማንም ያውቀዋል፣ ባለመግለጫውም ያውቀዋል፣ እኛም እናውቀዋለን፣ የኢትዮጵያም ህዝብ ያውቀዋል ማለት ነው። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ከዚሁ ከትግራይ ብሔራዊ ክልላዊ መንግስት መግለጫ ጋር በተያያዘ ለተነሱላቸው ሌሎች ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ